በደቡብ ኢትዮጵያ የጎርፍ ሁኔታዎችን የሚመለከት ነው። አዘጋጅቶ ያቀረበልን ዮናታን ዘብዴዎስ ነው። እንሆ በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳም በላይኛው የኦሞ ወንዝ ተፋሰስና በአካባቢው እየጣለ ያለው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ 7900 የወረዳው ነዋሪዎች ተፈናቅለው ውሃ በማይደርስባቸው ደሴቶች ተጠልለው እንደሚገኙም የወረዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምጽ በስልክ ተናግሯል። የቱርካና ሐይቅ ሞልቶ ወደ ኋላ መፍሰሱናም የኦሞ ወንዝም ከተፈጥሯዊ ወሰን አልፎም አካባቢውን በጎርፍ ማጥለቅለቁን የገለጹት አቶ ታደለ በዚህ ሳቢያ የወረዳ ዋና ከተማ ኦሞራትም የመዋጥ ስጋት ላይ መወደቋን አመልክተዋል። ከዚህም በፊት ውሃው ከኦሞራት ከተማ ምን ያህል እንደምልቅ ይታወቃል። ከሁለት በፊት የነበረው እንግዲህ አምስት ኪሎ ሜትር የምድቁ ውሃ ዛሬ ላይ ከኦሞራቴ ሁለት ነጥብ አምስት ኪሎ ሜትር ላይ ነው። ስለዚህ ኦሞራቴ ሁለት ነጥብ አምስት ኪሎ ሜትር ላይ መጣ ማለት ኦሞራቴ ከተማ ልትዋጥ ነው። ስለዚህ ኦሞራቴ ከተማ ድረሱ፣ የጋራ መፍትሔ እና ብጅ ነው። በከተማዋ የሚኖሩ ከስድስት ሺህ አምስት መቶ በላይ ነዋሪዎችም በሙላቱም እንዋጣለን በሚል ስጋት ላይ መሆናቸውን ያመለከቱ የወረዳው አስተዳዳሪም ከፍተኛ ጉዳት ከማስከተሉ በፊት የኦሞ ወንዝን አቅጣጫ በመቀየር ዘላቂ መፍትሔ እንዲፈለግ ጠይቀዋል። እውነት ነው ሚ አሁን የወንዙ አመጣት ባንክ ሌም ራሴ ፋታ ማተለበትን ያሉ በጣም ከባድ ነው። እውነት ነው እና እጅግ በጣም ከባድ ነው። እኛ ምክንያቱም አሁን ሰው ሁሉም የከተማ ማህበረሰብ የሆነ ጉዳይ ነው ብሎ የምንቀሳቀሰው ከተማ ልዋ ስለሆነ ነው። የሆነ መፍት ሰር ጥሮኑ ነው። ምናልባት መቀየስ ካለበት ጥቀዩ ሰው የሚሄድ በጠቅበተ ካለም ቤት የተሻለ ነው ሆነ ይሄ ካልተደረገ ከተማው ቶታ ላይ ትዋቃለች። ምክንያቱም ውሃው የመያዝ አቅሙ እየጨመረ መጥቷል። እኚህ ነዋሪዎች በሁለት ሺ አስራ ስድስት ዓመተ ምህረት መባቻ ወቅትም በጎልፍ መጠለቀቅ ሳቢያም ተፈናቅለው ውሃው በማይደርስባቸው ደሴቶች ተጠለው መቆየታቸውን ያስታውሱት አቶ ታደለ አሁንም በአስቸጋሪ ሁኔታ ውስጥ መሆናቸውን አስታውቀዋል። ባለፈው ዓመት በተመሳሳይ አደጋ ተፈናቅለው በአስራ ሁለት መጠለያዎች ውስጥ ተጠልለው ከነበሩት በተጨማሪም ሌሎች አርብቶ አደሮችም መፈናቀላቸውንም አስተዳዳሪ ተናግሯል። ያው ከ2012 ጀምሮ እስሁን ድረስ 2016 ካረንት ላይ ያለው ወንዙ ያው እንግዲህ ማህበረሰቡ ላይ ጉዳት እያደረሰ እንደሆነ ይታወቃል ነው አካባቢ ማህበረሰብ ግልጽ ነው ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና የስደተኞች መብቶች ክትትል ዲሬክተር ወይዘሮን ጉዳይ መስቀሌ ኮሚሽኑ ለተራዘመ ጊዜ ክትትል ማድረጉን ገልጸው የአደጋው መንስኤ ናቸው ያሏቸውንም ሶስት ነጥቦችን ዘርዝረው አስረድተዋል። አንዱ እርግጥ የአየር ለውጥ በተለይ ደግሞ ወቅቱን ያንጠበቀ ዝናብ መጨመር ነው። ሁለተኛው የመጥለቅለቁ ምክንያት የጊቤ ሶስትን ለማስተንፈስ ተደቀቀው ውሃ መሆኑን አስመልክተን እው ምክክራችን እንዲሁም ደግሞ ሪፖርታችን ጭምር ከሰቱን በሪፖርታችን ገልጸናል እና ሌላው የቱርካና ባክሎ መኖሩ በሚሉ በእነዚህ በሶስት ምክንያቶች የመጥለቅለቅ አደጋ እንደተከሰተና ከዚህ ጋር ተዘናኝቶ ዜጎች እንዲፈናቀሉ ሆኑ ትስላችን ወቅት ያገኘናቸው ግኝቶች ናቸው። ስለዚህ ደጋግሞ ኮሚሽኑ ሲመክር የነበረው በተፈናቀሉ ወይም በመፈናቀል አውድ ስለሚገኙ ዜጎች የኢመርጀንሲ ላይፍ ሴቪንግ ስራዎች መሰራታቸው እንደተጠበቀ ሆኖ ለመፈናቀል የሚደረገው ምላሽ ግን በዋነኛነት የዘላቂ መፍትሄ አማራጮችን ተግባራዊ የማይደረግ ከሆነ ችግሩ ዘላቂ እልባት እንደማያገኝ በተደጋጋሚ ከደቡብ ኢትዮጵያ ክልል መንግስት ጋር ባደረግናቸው ናቸው፣ የሁለት ሰዎች የጋራ ኖቻችን ላይ ይህኑ ጉዳይ ጠቁመናል ማለት ነው። ኮሚሽኑ ባስቀመጣቸው ምክር ሀሳቦች ላይ በተለያዩ ጊዜያትም ከመንግስት ባለስልጣናት ጋራ በመወያየትም ከመግባባት ላይ መደረሱን ያወሱት ዲሬክተሯ በተግባር ግን thank you so ችግሩ አሁንም እንዲቀጥል ማድረጉን አብራርተዋል። በእርግጥ ክልሉ ለዚህ አካባቢ ለተፈናቀሉ ዜጎች በዘላቂነት እልባት መሰጠት እንዳለበት ተማምነናል። ነገር ግን የሚወሰዱ እርምጃዎችን አስመልክቶ እረቶች መጀመራቸው ነው እየተገለጠልን እንጂ እረቶቹ ተግባራዊ ሆነው ዜጎች በቋሚነት ወይም በዘላቂነት የሚቋቋሙበት ሁኔታዎች እስካሁን አልተመቻቹም ማለት ነው። ለተፈናቀሉ ነዋሪዎችም እስካሁን በቂ ሰብዓዊ ድጋፍ እንዳልቀረበና ዘላቂ የማቋቋም እርምጃዎች እንዳልተወሰዱም ወይዘሮ እንጉዳይ አመልክተዋል። እንግዲህ በወቅቱ ስሙን ባከናወንበት ጊዜ ትንሽ ቆየት ብላ ትክክሉ ስምንት ወር ነበር የተከናወነው። ከዛም መለስ እስከ ባለፈው ሳምንት ድረስ ከደቡብ ኢትዮጵያ ክልል መንግስት ጋር በተለያዩ አጋጣሚዎች ስለዚሁ ጉዳይ ትኩረት አድርገን ስንወያይ ነው የቆየ ነው። በወቅቱ ክትትል በምናደርግበት ጊዜ ግን በተለይ ክፍተት የተስተዋለባቸው ጉዳዮች አንደኛው ለተፈናቃዮች በቂ ወቅቱን የጠበቀ እንዲሁም ደግሞ በተለይ ሴቶችን፣ ሕጻናትን እና አረጋውያን ተፈናቃዮችን ያማከለ ሰብአዊ ድጋፍ እንደማይቀርብ እሱ የሰብአዊ ድጋፍ አቀራረቡ ላይ ክፍተቶች እንዳሉ ይሄ ተጠናክሮ እንዲቀጥል የሚል ነበር። አንዱ ችግሩ አሁንም ልዩ ትኩረት እንዲሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞችም የሀገር ውስጥ ተፈናቃዮችና የስደተኞች መፍት ክትል ዲሬክተር እንጉዳይ መስቀል ያሳስበዋል። የነፍስ አድን ስራዎች መሰራታቸው እንደተጠበቀ ሆኖ አሁን ባለው ሁኔታ ዘላቂ መፍትሄዎች የሚመቻቹበት መንገድ መፈጠር አለበት። ሌላው ደግሞ ተጨማሪ አካባቢዎች ተጥለቅቀው ሰዎች ለጉዳት ከመጣለቃቸው በፊት በተለይ ለክልሉ የአደጋ ስጋት ቢሮም በዚህ አጋጣሚ የምናቀርበው ሀሳብ የኤርሊ ዋርኒንግ ስራዎች መሰራት አለባቸው። ከዳሰነች ወረዳ ተመርጠው የሕዝብ ተወካዮች ምክር ቤት አባል የሆኑትም ወይዘሮ ሎቢለ ይላኖ በበኩላቸው የወረዳው ሕዝብ በቱርካና ሐይቅና በኦሞ ወንዝ ሙላት በመጥለቀቁም በውሃ መከበቡና በከፍተኛ ስጋት ውስጥ እንደሚገኝ ገልጸው በአፋጣኝ የነፍስ አድን ስራ እንዲሰራም ጥሪ አቅርበዋል። ፌዴራልና እንደ ኪሊ ያ ማስታወቅ ጥናት አድርጓል። ያ ጥናት የተደረገ ጥናት ደግሞ መቼ መስራት እንዳለበት እንደ መንግስት ደግሞ እቅድ ላይ ባለፈው በእቅድ ዙሪያ ላይ ነበረ ሲወያዩ ነበሩ እና ያህል እቅድ ደግሞ አወርዶ ወደ መረጥ አወርዶ ከመስራት አንጻር ላይ ትንሽ ክፍተት አለ ብዬ ነው የሚያስበው። አሁን ውሀ የከበሩ ቦታ ነው ወጥቶ ያለውን ቦታውን አማራጭ ቦታ ተፈልጎ እዛ መሰፈር አለበት። የኢትዮጵያ ቀይ መስቀል ማህበር የደቡብ ኦሞ ዞን ቅርንጫፍም የውሃ መጥለቅለቁ የሚያስከትለውን አደጋ ለመቀነስ የመከላከል ስራ መጀመሩን የገለጹትም የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀተን፣ የፌዴራል መንግስቱም ለአካባቢው ትኩረት ሰጥቶ ዘላቂ መፍትሄ እንዲሰጥ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም